ya america dimsnao ya america dims radio ba 19 22 na 25 meter bandoch washington dc mia stalaalfo on program ahun jemera and this moment we have to be crystal clear there is no justification for terrorism no excuse በዚህ ጊዜ በጣም ግልጽ መሆን አለብን ለሽብርተኝነት ምንም አይነት ማስተባበያ ምክንያት አይኖርም። እዚህ የታየው አይነት ሽብርተኝነት ከሚገባው በላይ ስለሆነ ምንም ምሕረት አያስፈልገውም። ከሚገባው በላይ ነው። ትናንት እንደ ተናገርኩት ለእስራኤል ደህንነትና ለአይሁድ ሰዎች ደህንነት መጠበቅ ያለን ቁርጠኝነት የማይናወጥ ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ነበሩ። የዩናይት ስቴትስ ለእስራኤል አጋርነቷን ለማሳየት የውጭ ጉዳይ ሚኒስትሯ ወደዚያ በላከችበት ዘገባ በዕለቱ አብይ ርዕስ ዝርዝሩ ይቀርባል። ጠብቋቸው። ኢትዮጵያ፣ እስራኤል ሐማስ ጦርነት መቋጫው የሁለት አገራት መፍትሄ ነው አለች። የዚህም ዝርዝር ደርሶናል። ሌሎች በወቅታዊ ዘገባዎች ላይ እያተኮሩ ቅንብሮችና ዘገባዎችንም ይዘናል። ጤና ስጥልን እንደምናመሻችሁ፣ ክብራትና ክብራን አድማይ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ የዕለቱ ዜና አቅራቢ እንግዱ ወልዴ፣ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ለስርጭት ምህንድስናው ብርሃን ኃይሉ ትሰየማለች። አሁን የሰዓቱን የዓለም ዜና እናሰማ። በድጋሚ እንደምናመሻችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እስራኤልን ጎበኙ። በሱዳን እየተፈጸመ ነው የሚባለውን የሰብአዊ መብት ረገጣ የሚያጣራ ሉክ እንዲቋቋም ተወሰነ። እንዲሁም ቻይና ሰሜን ኮሪያዊ ከለላ ጠያቂዎችን ወደ አገሯ መለሰች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ዋሽንግተን ከእስራኤል ጋር ያላትን አንድነትና ትብብር ለማሳየት ወደ መካከለኛው ምስራቅ ያቀኑት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቴላቪቭ ገብተው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ጋር ተነጋግረዋል። ብሊንከን ግጭቱ በቀጠናው እንዳይስፋፋ ለመከላከል በሃማስ የታገቱ አሜሪካውያንንና ሌሎችንም ለማስለቀቅና እስራኤል የምድር ውጊያ በጋዛ የምታደርግ ከሆነ ከዛ በፊት ሲቪሎች የሚወጡበትን መላ ለመዘየድ ይሞክራሉ ተብሏል። ብሊንከን ከእስራኤል ቀጥሎ ወደ ጆርዳን በማምራት ከአገሪቱ ንጉሥ አብደላ እና ከፍልስጤም ራስ ገዝ ፕሬዚደንት መሐሙድ አባስ ጋር እንደሚነጋገሩ የኤኤፍፒ ዘገባ አመልክቷል። በዓለም ትልቁን አውሮፕላን ተሸካሚ መርከብ ወደ ምስራቅ ሜዲትሬንያን ማስጠጋታቸውን፣ በአካባቢው የአሜሪካ ተዋጊ ጀቶች ቁጥር መጨመራቸውን እንዲሁም ሌሎችንም እርዳታዎችን እንደሚያደርጉ ብሊንከን ገልጸዋል። ባለፈው ቅዳሜ ሐማስ በከፈተው ድንገተኛ ጥቃት 25 አሜሪካውያን እንደተገደሉ ብሊንከን መግለጻቸውን የሮይተርስ ዘገባ አመልክቷል። ቁጥራቸው በውድ ያልታወቁ አሜሪካውያን ታግተዋል። በቅዳሜው ጥቃት የበርካታ አገራት ዜጎች ሕይወታቸውን እንዳጡ በመገለጽ ላይ ነው። ከነዚህም ውስጥ 21 የታይላንድ ዜጎች ሲሞቱ 14 ደግሞ ታግተዋል። ፈረንሳይ 11 ዜጎቿን ስታጣ 18 የደረሱበት አልታወቀም። ሰባት አርጀንቲናውያን ሲሞቱ 18 ጠፍተዋል። አራት ሩሲያውያን ሕይወታቸውን ሲያጡ ስድስቱ የደረሱበት አልታወቀም። ይህ በእንዲህ እንዳለ በጋዛ ሰርጥ የምድር ውጊያ ለመጀመር ዝግጅት ላይ መሆኗን እስራኤል ዛሬ ሐሙስ አስታውቃለች። ዘመቻውን በተመለከተ የመጨረሻ ውሳኔ ላይ ገና እንዳልተደረሰ ተነግሯል። በሐማስ ጥቃት 1200 ሰዎች የተገደሉባት እስራኤል 300 ሺህ ተጠባባቂ ጦሯን ጠርታ በድንበር ላይ አከማችታለች። እስራኤል በምላሹ በወሰደችው የአጸፋ ጥቃት በጋዛ 1350 ሰዎች ህይወታቸውን አጥተዋል በጋዛ 340000 ሰዎች ከቤታቸው ሲፈናቀሉ ከእነዚህ ውስጥ ሁለት ሶስተኛ የሚሆኑት በተባበሩት መንግስታት ድርጅት በሚተዳደሩ ትምህርት ቤቶች ውስጥ ተጠልለው ይገኛሉ ሲል ድርጅቱ አስታውቋል እስራኤል ጋዛን ከበባ ውስጥ በማዋሏ የምግብ የውሃ የነዳጅና የመድኃኒት አቅርቦት ሁኔታው የረድኤት ድርጅቶችን አስጨንቋል ሐማስ ታጋቾችን እስኪለቅ ድረስ ከበባው እንደሚቀጥል የእስራኤሉ የኃይል ሚኒስትር እስራኤል ካዝ ተናግረዋል። በሌላ በኩል የሰሜን አትላንቲክ ቆር ይቅርታ፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል አገራት ከእስራኤል ጋር እንደሚቆሙ ዛሬ አስታውቀው እስራኤል የምትሰጠው ምላሽ ግን ተመጣጣኝ እንዲሆን ጠይቀዋል። የእስራኤሉ መከላከያ ሚኒስትር ዮአፍ ጋላንት ሐማስ ያደረሰውን ጥቃት በተመለከተ ለኔቶ አቻዎቻቸው ከርቀት በቪዲዮ ገለጣ አድርገውላቸዋል። ጋላንት እጅግ አሰቃቂ ቪዲዮዎችን እንዳሳዩቸው አንድ ምዕራባዊ ዲፕሎማት ተናግረዋል። የቃል ኪዳን ድርጅቱ ዋና ጸሐፊ ጆን ስቶልትንበርግ ኔቶ የሽብር ጥቃቱን አጥብቆ እንደሚያወግዝና እስራኤል ብቻዋን እንዳልሆነች መናገራቸውን ዲፕሎማቱ ጨምረው ገልጸዋል። ኢፍትሐዊ ለሆነ የሽብር ተግባር ላሉት ለእስራኤል በተመጣጠነ ሁኔታ ምላሽ የመስጠት መብት እንዳላትና ለዚህም የድርጅቱ አባላት አጋርነታቸውን መግለጻቸውም ታውቋል። በርካታ የድርጅቱ አባል ሀገራት ለእስራኤል ተግባራዊ ድጋፍ እንደሚያደርጉ መግለጻቸውን የኤኤፍፒ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አስከፊ ለሆነ የወባ ወረርሽኝና ለመድኃኒት እጥረት ተጋልጠናል ሲሉ በኦሮሚያ ክልል በቄለም ወለጋና በምዕራብ ወለጋ ዞኖች የሚገኙ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ሰዎች በየቀኑ እንደሚሞቱ በአካባቢው ያለው የጸጥታ ሁኔታ እና አካባቢውን በቀላሉ መድረስ አለመቻል ሁኔታውን እንዳባባሰው ነዋሪዎቹ ተናግረዋል። ካለፈው ጥር ወር ወዲህ በክልሉ 774519 ሰዎች በወባ የተያዙ መሆኑንና 180 የሚሆኑ ሰዎች በበሽታው ምክንያት መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። ከ70 በመቶ በላይ የሚሆነው የተመዘገበው በምዕራብ ኦሮሚያ መሆኑን በተለይም በምዕራብ ወለጋና ቄለም ወለጋ ተጠቃሽ መሆናቸውን ቢሮው ጨምሮ አስታውቋል። ከመስከረም 7 እስከ 13 ባለው የአንድ ሳምንት ጊዜ ውስጥ ብቻ በክልሉ እስካሁን ከፍተኛ የተባለ የወባ ታማሚዎች ቁጥር መመዝገቡን የክልሉ ጤና ቢሮ ባወጣው መግለጫ አስታውቋል። ለምርመራ ከቀረቡት 101000 ከሚሆኑ ሰዎች ውስጥ 41500 የሚሆኑት በወባ መያዛቸው ታውቋል። ዝቅተኛ የገንዘብ ድጋፍ የመድኃኒትና ሌሎች አቅርቦቶች እጥረት እንዲሁም የጸጥታና አካባቢዎቹን በቀላሉ መድረስ አለመቻል ሁኔታውን እንዳባባሰው በዞኖቹ የሚገኙ የጤና ቢሮዎች አስታውቀዋል። በሱዳን እየተፈጸመ ነው የሚባለውን የሰብአዊ መብት ረገጣ የሚያጠራ ልዑክ እንዲቋቋም ድምፅ መስጠቱን የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አስታውቋል። እንግሊዝ፣ አሜሪካና ኖርዌይ ጥያቄውን እንዳቀረቡና ከምክር ቤቱ 47 አባላት ውስጥ 19 ድጋፋቸውን መግለጻቸው ልዑኩ ይቋቋማል ተብሏል። ምክር ቤቱ ባወጣው የውሳኔ ሐሳብ ላይ እንደተመለከተው የሚቋቋመው ልዑክ በሱዳን ተፈጽመዋል የተባሉ ሁሉንም የሰብአዊ መብት ጥሰቶች እንዲሁም የዓለም አቀፍ ሕግ መተላለፎችን ያጣራል ተብሏል። ላለፉት ስድስት ወራት በሱዳን የተካሄደው ግጭት የ9,000 ሰዎችን ሕይወት ሲቀጥፍ አራት ነጥብ አምስት ሚሊዮን የሚሆኑ ሰዎች በሀገር ውስጥ ተፈናቅለዋል። 1.2 ሚሊዮን የሚሆኑት ደግሞ ወደ ጎረቤት ሀገራት ሸሽተዋል። በመጨረሻም ሰሜን ኮሪያን ጥለው በመውጣት በሀገሯ ይኖሩ የነበሩ ከአምስት መቶ በላይ የሰሜን ኮሪያውያንን ቻይና በግዳጅ ወደ ሀገራቸው እንደመለሰች ታውቋል። በደቡብ ኮሪያ የሚገኙና የሰሜን ኮሪያን ፍልሰተኞች የሚረዱ የመብት ተሟጋቾች እንዳሉት ከለላ ጥያቄዎቹ በዚህ ሳምንት መጀመሪያ ላይ በቻይና እና በሰሜን ኮሪያ ድንበር በኩል እንዲመለሱ መደረጉን ተናግረዋል። ይህም በቻይና ይካሄድ የነበረው የ2022 የእስያ ስፖርት ጨዋታዎች ፍጻሜን ተከትሎ መሆኑ ተጠቁሟል። የኮቪድ ወረርሽኝ ረገብ ማለቱን ተከትሎ ፒዮንግ ያንግ በድንበሯ ላይ የጣለችው ጥብቅ ቁጥጥር ከተነሳ ወዲህ ቻይና የሰሜን ኮሪያ ከለላ ፈላጊዎችን ወደ ሀገሯ ስትመልስ ለመጀመሪያ ጊዜ ነው ተብሏል። ቻይና ሰሜን ኮሪያውያንን ሕገ ወጥ የኢኮኖሚ ፍልሰተኞች አድርጋ ትመለከታለች። ፍልሰተኞቹ ዓለም አቀፍ ሕግ በሚፈቅደው መሰረት ከለላ እንዲደረግላቸው ይሻሉ። ከኮቪድ ወረርሽኝ በፊት ቻይና በርካታ ሰሜን ኮሪያዊ ጥገኝነት ጠያቄዎችን ወደ አገራቸው መልሳለች። ተመላሾቹ አስገዳጅ የጎልበት ሥራ፣ እስር፣ ስቃይ እንዲሁም ሞት እንደሚጠብቃቸው ተነግረዋል። ክብራትና ክብራት ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋሉ። እንግዲህ ወልዴን ለሰአቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማቂ ተመለካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዛሬ ጥቅምት 1 2016 ነው። ይህ ምስልና ድምፅ አቀናባሪዎቻችንን ላስታውስ ግርማ ደገፋ እና ሲሳይ አሸናፊ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። እስከ ምሽቱ አራት ሰዓት በልዩ ልዩ ቅንብሮቻችን ይዘናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ነው መወስዳችሁ። ቀደም ብዬ በመግቢያው ያስተዋወቅኩት ርዕስ ነው ቀዳሚው። የዩናይትድ ስቴትስ ለእስራኤል አጋርነቷን ለማሳየት የውጭ ጉዳይ ሚኒስትሯን ወደዚያ መላኳን ይመለከታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በታጣቂው የሀማስ ቡድን የደረሰባትን ድንበር ዘለል አውዳሚ ጥቃት ምላሽ እየሰጠች ለምትገኘው እስራኤል ያላቸውን አጋርነትና ድጋፍ ለማሳየት ነው። ወደ እስራኤል ያቀኑት ብሊንከን እስራኤል በሀማስ የተያዙ ታጋጆችን ለማስለቀቅ ከጋዛ ጋር ያላትን ድንበር መልሶ ለመቆጣጠርና የሐማስን የጥቃት ቅስብ ለመስበር ያለችው ምን እንደሚያስፈልጋት ለመጠየቅ ከእስራኤል ከፍተኛ ባለስልጣናት ጋር እየተነጋገሩ መሆናቸውም ተገልጧል። የአሜሪካ ድምፅ የዲፕሎማሲ ጉዳዮች ዘጋቢዋ ሲንዲ ሴን ተከታዩን ዘገባ አድርሳናለች። ደረጀ ደስታ እንደሚከተለው ያቀርበዋል። በሰሜናዊ እስራኤል የምትገኘው የኪቡትዝ ማስዳ ነዋሪዎች ሁለት ጊዜ የማስጠንቀቂያ ድምፅ በመሰማቱ በመጠለያ ውስጥ ተጠልለዋል። የእስራኤል ጦር ወደ ኋላ ላይ ምንም አይነት የአየር ጣልቃ ገብነት አላየሁም ቢልም ከሊባኖስ ወደ ሰሜናዊ እስራኤል ሰርጎ የገባ የአየር ጥቃት እንደሚኖር መጠርጠሩን ቀደም ብሎ ተናግሮ ነበር። የሐማስ ታጣቂዎች ባለፈው ቅዳሜ አሰቃቂውን ጥቃት ከከፈቱ በኋላ በእስራኤል እና በጋዛ ከ2300 በላይ ሰዎች ተገድለዋል፣ በሺዎች የሚቆጠሩት ደግሞ ቆስለዋል። ይህም እስራኤል ጦርነት እንድታውጅ እና የአስቸኳይ ጊዜ መንግስት እንድትመሰርት ምክንያት ሆነዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እሳቸውና የብሔራዊ ደህንነት ቡድናቸው በግጭቱ ዙሪያ ሌትተቀን ተቀን እየሰሩ መሆኑን በድጋሚ አረጋግጠዋል። እሳቸውና ምክትል ፕሬዚደንት ከማላ ሃሪስ እንደ እንደገና ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ትናንት ረቡ ተነጋግረዋል። በዚህ ጊዜ በጣም ግልጽ መሆን አለብን። ለሽብርተኝነት ምንም አይነት ማስተባበያ ምክንያት አይኖርም። እዚህ የታየው አይነት ሽብርተኝነት ከሚገባው በላይ ስለሆነ ምንም ምህረት አያስፈልገውም። ከሚገባው በላይ ነው። ትናንት እንደ ተናገርኩት ለእስራኤል ደህንነትና ለአይሁድ ሰዎች ደህንነት መጠበቅ ያለን ቁርጠኝነት የማይናወጥ ነው። ባይደን አጋርነታቸውንም ለማሳየት ከፍተኛ ዲፕሎማታቸውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ወደ እስራኤል ልከዋል። ብሊንከን ወደ ግጭቱ አካባቢ ለመሄድ ከመነሳታቸው በፊት ይህን አጋጣሚ ለመጠቀም ለሚሞክር ማንኛውም አገር እንዲህ ብለዋል፤ ፕሬዚደንት ዲፕሎይድ ነው ወርልድ እንደምታውቁት ፕሬዚዳንቱ በእስራኤል ላይ ተጨማሪ ጥቃት ለማድረስ የሚያስበውን ማንኛውንም አካል ለመከላከል የምናደርገውን ሙከራ በግልጽ ለማሳየት በዓለም ትልቁን የአውሮፕላን ተሸካሚ ምድብ ወደ አካባቢው አሰማርተዋል። ብሊንከን ዩናይትድ ስቴትስ ስለ ራሷ ዜጎች ትኩረት እንደምታደርግ ተናግረዋል። በግጭቱ 22 አሜሪካውያን የተገደሉ ሲሆን ቁጥሩ ሊጨምር እንደሚችል ተመልክተዋል። ዋይት ሀውስ፣ 17 አሜሪካውያን እስካሁን ደብዛቸው የጠፋ ሲሆን አስተዳደሩ ስላሉበት ሁኔታ ምንም መረጃ እንደሌለው አስተዋውቋል። በኒውዮርክ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ከመካከለኛው ምስራቅ መሪዎች ጋር በቋሚነት እየተነጋገሩ መሆኑን ገልጸው ግጭቱ ወደ ሌሎቹ የክልሉ አካባቢዎች እንዳይዛመት ያላቸውን ስጋት ገልጸዋል። በቅርቡ የተካሄደው የተኩስ ልውውጥና ከደቡብ ሊባኖስ በኩል ባለው የእስራኤል ድንበር በቅርቡ የተዘገቡ ጥቃቶች አሳስበውኛል። ሁሉን ወገን እነዚህ አካላት ላይ ተጽዕኖ ያላቸውን ወገኖች በሙሉ ሁኔታው ይበልጥ እንዳይባባስና ወደ ሌሎችም አካባቢዎች እንዳይዛመት እንዲያደርጉ ጥሪ አደርጋለሁ። ጉተሬሽ ሐማስ ሁሉንም የእስራኤል ታጋቾች እንዲፈታ ጠይቀው ሲቪሎቹ ሁልጊዜ ጥበቃ ሊደረግላቸው እንደሚገባና ዓለም አቀፍ የሰብአዊ ሕግጋት መከበር እንዳለበት አጽንኦት ሰጥተዋል። በአሁኑ ጊዜ 220 ሺህ የሚጠጉ ፍልስጤማውያን ጋዛ ውስጥ በ92 የተባበሩት መንግስታት ድርጅት መጠለያዎች ተጠልለው እንደሚገኙና የመንግስታቱ ድርጅት ግቢ ሆስፒታሎች፣ ትምህርት ቤቶች እና ክሊኒኮች በፍጹም ኢላማ መሆን የለባቸውም ብለዋል። ባይደን ትናንት ረቡ ረፋዱ ላይ በዋይት ሀውስ ከአይሁድ የህብረተሰብ አባላት መሪዎች ጋር አብረው በመቀመጥ የተሰማቸውን ጥልቅ ሐዘንና የሽብር ነው ያሉትን የሐማስ ጥቃት ተከትሎ ለእስራኤል የሚያደርጉትን የማይናወጥ ድጋፋቸውን እንደሚሰጡ ተናግረዋል። ድርጅት ስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይወስድናል። ኢትዮጵያ የእስራኤልና የሐማስ ግጭት ወይም ጦርነት መቋጫው የሁለት አገራት የተሰኘው መፍትሄ ነው አለች የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የሁለቱን አገራት የመፍትሔ ሀሳብ እንደምትደግፍና ይህም የቆየ አቋሟ እንደሆነ ገልጠዋል። ቃል አቀባዩ ካለፈው ሳምንት ቅዳሜ አንስቶ እየተባባሰ የቀጠለው የእስራኤል እና ሐማስ ግጭት አስመልክቶ የመንግስቱ አቋም ምን እንደሆነ ልትነሳላቸው ጥያቄ ግን መንግስት ጉዳዩን እየተከታተለ መሆኑን ከመግለጽ በቀር ሌላ አስተያየት አልሰጡም። በኢትዮጵያ የፍልስጤም ኤምባሲ ትላንት ባወጣው መግለጫ ሐማስን በስም ሳይጠቅስ የፍልስጤምን አንጃዎች ራሳቸውን የመከላከል መብታቸውን እንዲተገብሩ ያስገድዷቸው በእስራኤል ሲፈጸሙ የቆዩ በድሎች ናቸው ብሏል። ዓለም አቀፉ ማህበረሰብም እስራኤል በጋዛ ላይ እያጠናከረች ያለችን ድብደባ እንዲያወግዝ ሲል ጠይቋል። በኢትዮጵያ የእስራኤል ኤምባሲ በበኩሉ ከዓለም አቀፉ ማህበረሰብ በተጨማሪ የሐማስን ድንገተኛ ጥቃት እንዲያወግዝና ከእስራኤል ጎን እንዲቆም ለኢትዮጵያ መንግስት ቀጥተኛ ጥሪ ማቅረቡ ይታወሳል። ለዝርዝሩ ኬኔዲ አባተ በጋዛ ሰርጥ የምድር ውጊያ ለመጀመር በዝግጅት ላይ እንደሆነች እስራኤል ዛሬ ሐሙስ አስታውቃለች። ሆኖም ዘመቻውን አስመልክቶ የመጨረሻ ውሳኔ ላይ ገና እንዳልተደረሰ ተነግሯል። በሐማስ ድንገተኛ ማጥቃት ይህ ዘገባ እስከተጠናቀረበት ሰዓት ድረስ 1200 ሰዎች እንደተገደሉባት የገለጸችው እስራኤል 300 ሺህ ተጠባባቂ ጦሯን ጠርታ በድንበር ላይ አከማችታለች። እስራኤል በምላሹ በወሰደችው የአጸፌታ ጥቃት እስካሁን 1350 የጋዛ ነዋሪዎች ህይወታቸውን አጥተዋል። ከቤታ ቤታቸው የተፈናቀሉት የጋዛ ነዋሪዎች 340 ሺህ ሲደርሱ ከእነዚህ ውስጥ ሁለት ሶስተኛ የሚሆኑት በተመድ የሚተዳደሩ ትምህርት ቤቶች ውስጥ ተጠለው እንደሚገኙ ድርጅቱ አስታውቋል። እስራኤል ጋዛን በዙሪያ ከበባ ውስጥ በማዋሏ የምግብ፣ የውሃ፣ የነዳጅ ና የመድኃኒት አቅርቦት እጥረቱ የተራድሮ ድርጅቶችን አስጨንቋል። በአዲስ አበባ የሚገኘው የፍልስጤም ኤምባሲ ትናንት ረቡዕ መስከረም 30 ቀን 2016 ዓ.ም ም ባወጣው የጽሁፍ መግለጫ እስራኤል በጋዛ ላይ የቀጠለችው የ አየር ድብደባ የጦር ወንጀል ሊሆን የሚችል ነው ሲል ጠቁሟል። ኤምባሲው በመግለጫው የእስራኤል መንግስትና እስራኤላውያን ሰፋሪዎች ሲል የጠራቸው አካላት በተቀደሱ የሃይማኖት ስፍራዎች ጭምር በፍልስጤም ሕዝብ ላይ እስከ ግድያ የደረሰ ጥቃትና የመብቶች ጥሰት እንደፈጸሙ፣ ፍልስጤማውያን የራስን እድል በራስ የመወሰንና ነጻ አገር የመመስረት ህጋዊ መብታቸውን እንደተነፈጉ፣ እንዲሁም በእስራኤል ይፈጸማል ያለውን ወረራ ለማስቆምና ሊተገበር የሚችል የሰላም ሂደት እውን ለማድረግ የሚያስችል ዓለም አቀፍ ተነሳሽነት አለመኖሩ አሁን ለተባባሰው ቀውስ ምክንያት እንደሆነ አትቷል። በሌላ በኩል በኢትዮጵያ የእስራኤል ኤምባሲ ከትናንት በስቲያ ማክሰኞ ለጋዜጠኞች በሰጠው መግለጫ በሰላማዊ ሰዎች ላይ ያነጣጠረው የሐማስ ጥቃት በምንም መመዘኛ ተቀባይነት የሌለው የሽብር ድርጊት ነው ብሏል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ሐማስ ጥቃቱን ለመፈጸም ያቀረበውን ምክንያት ሰበብ ነው ሲሉ አጣጥለዋል። የክርስትና ሃይማኖት ያላት ጎሎጎታ ደረክ ሱልጣን የሚባለው ኢየሩሳሌም ነው ያለ። የእስልምናም ደግሞ እንደዚሁ አይላክሳ የሚባለው ሀዛ ነው ያለ። የእኛ ቤተ መቅደሱ የእስራኤል ቤተ መቅደስ ያለ ሀዛ ነው። ሁሉም በአንድ አካባቢ ነው ያለ። በዛ ቦታ ማንኛውም ሰው ፈልጎ መጸለይ የሚች የሚፈልግ ሰው መጥቶ መጸለይ ይችላል። ግን ምንድን ነው ምክንያት ነው ስበብ ነው ይሄ ሁላ አሁን፣ ትውስቴት እንትን የተባለው ይሄ ኤላክሳ የሚባለው ሰበብ ነው። ሰበብ እንዴት አድርገው ጦርነቱን እንዴት አድርገን ንክፈት፣ እንዴት አድርገን እስራኤልን እናዳክማት፣ እስራኤልን እንዴት አድርገን እንጨርሳቸው የሚል የሰበብ ነው። የፍልስጤም ኤምባሲ በትናንቱ መግለጫው እስራኤል በዙሪያ ከበባ ውስጥ ባስገባቻት በጋዛ የማህበራዊ አገልግሎት ሰጪ ተቋማትንና የሰላማዊ ሰዎችን መኖሪያ ጭምር በመደብደብ እየፈጸመች ነው ያለውን የወንጀል ድርጊት ዓለም አቀፉ ማህበረሰብ ሊያወግዘው እንደሚገባ ጠቅሶ ጥሪ አቅርበዋል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ በበኩላቸው ከዓለም አቀፉ ማህበረሰብ በተጨማሪ ለኢትዮጵያ መንግስትም የሐማስን ድርጊት እንዲያወግዝና ከእስራኤል ጎን እንዲቆም ቀጥተኛ ጥሪ አቅርበዋል። የኢትዮጵያ መንግስት በአንጻሩ ስለ ጥቃቱም ይሁን ስለ ግጭቱ በይፋ መግለጫ ከመስጠት ለቀናት ተቆጥቦ ቆይቷል ሆኖም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም። ዛሬ ለጋዜጠኞች በሰጡት መደበኛ መግለጫ ወቅት የእስራኤል ሐማስን ግጭት አስመልክቶ የመንግስት አቋም ምን እንደሆነ ለተነሳላቸው ጥያቄ አጭር ምላሽ ሰጥተዋል ከእስራኤልና ፍልስጤም አንጻር ኢትዮጵያ ለረዥም ጊዜ ቆየ የሚታወቅ አቋም አላት የአፍሪካ ህብረትን የሁለት ስቴት ውሳኔ ተደግፋለች። በኢትዮጵያ በኩል በጉዳዩ ላይ ክትትል ይደረጋል። ኤምባሲውን የሚከታተለው ጉዳይ ይሆናል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት የሐማስ ጥቃት በተፈጸመበት ቀን ባለፈው ሳምንት ቅዳሜ መስከረም 26 በሰጡት መግለጫ ሁለቱም ወገኖች ወታደራዊ ግጭቶችን እንዲያቆሙና የሁለት ሀገራት መርህን ለመተግበር የዓለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ እንዲመለሱ ተማጽነዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማ የተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የምሽቱን ዝግጅታችንን ነው። አሁን ወደ ተከታዩ ርዕስ እናልፋለን። ይህም እዚያው ኢትዮጵያ ውስጥ ያቆየናል። በኢትዮጵያ የዘር ማጥፋት አሰቃቂ ወንጀሎች ስጋት እንደጨመረ የተባበሩት መንግስታት ድርጅት አስጠነቀቀ። የኢትዮጵያ መንግስት በልዩ ልዩ ክልሎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር የገባበት የትጥቅ ግጭት መቀጠሉን ተከትሎ በአገሪቱ ውስጥ የዘር ማጥፋትና ተዛማጅ አሰቃቂ ወንጀሎች መፈጸማቸው ስጋቱ በከፍተኛ ሁኔታ እንደጨመረ የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና ልዩ አማካሪ አሊስ ዋይሪሙ ንንደርቱ አስጠንቅቀዋል። የትግራይ፣ የአማራ፣ የአፋርና የኦሮሚያ ክልሎች የትጥቅ ትግል ግጭቶች እንደቀጠሉባቸው በመግለጫው የተጠቀሱ አካባቢዎች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ መለስ አለም በበኩላቸው መግለጫው ኃላፊነት የጎደለው ነው ሲሉ አጣጥለውታል። ስመኝሽ የቆየ ተጨማሪ ዝርዝር ይዛለች። የተባበሩት መንግስታት ድርጅት ልዩ አማካሪ አሊስ ዋይሪሙ ንደሪቱ ትላንት ባወጡት መግለጫ በትግራይ፣ በአማራ፣ በአፋርና ኦሮሚያ ክልሎች ግጭቶች መጨመራቸውን ገልጸው ከኢትዮጵያ እየወጡ ያሉ ሪፖርቶች እጅግ በጣም የሚረብሹና እርምጃ እንዲወሰድ የሚጠይቁ ናቸው ሲሉ አሳስበዋል። በተለይ ዘር ማጥፋትና ተያያዥነት ያላቸው የጭካኔ ወንጀሎች ሊፈጸሙ የሚችሉባቸው አደገኛ ሁኔታዎች በኢትዮጵያ ስለመኖራቸው እንዲረዳ የዓለም ማህበረሰብን ትኩረት መሳብ እንደሚፈልጉም አመልክተዋል። ልዩ አማካሪዋ በመግለጫቸው ኢትዮጵያ ውስጥ ሙሉ የቤተሰብ አባላት እንደተገደሉ ሰዎች ዘመዶቻቸው ላይ አሰቃቂ ወንጀሎች ሲፈጸሙ እንዲመለከቱ መገደዳቸውንና የአንድ ማህበረሰብ አባላት ቤት ንብረታቸውን ጥለው መሰደዳቸውን የሚያሳዩ ሪፖርቶች መኖራቸውን አመልክተዋል እንደ ሪቱ አክለው ባለፉት ሶስት አመታት ውስጥ በኢትዮጵያ ያለውን ሁኔታ አስመልክቶ ያወጧቸውን መግለጫዎች እና የመንግስታቱ ድርጅት በኢትዮጵያ የሚካሄደውን የመብጥሰት እንዲያጣራ በአቋቋመው ኮሚሽን ሪፖርት ውስጥ የተካተቱ በአማራ ክልል በሚኖሩ ሲቪሎች ላይ የደረሱ እንዲሁም በትግራይ ክልል የቀጠሉ የመብጥሰቶችን የጠቀሱ ሲሆን እንደ አውሮፓያን አቆጣጠር ከህዳር 2020 አንስቶ በኢትዮጵያ የሚፈጸሙ ጅምላ ግድያዎች፣ አስገድዶ መድፈር፣ ማስራብ የትምህርት ቤቶችና የሕክምና ተቋማት ውድመት የግዳጅ መፈናቀልና የዘፈቀደ ስርዓት እንዲሁም ሌሎች ሰፊ የመብት ጥሰቶች በአስቸኳይ እንዲቆሙ ጠይቀዋል። የመንግስታቱ ድርጅት ልዩ አማካሪን መግለጫ ተከትሎ ምላሽ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ መለስ ዓለም በበኩላቸው መግለጫው ኃላፊነት የጎደለው ጥናት ያልተካሄደበትና ነባራዊን ሁኔታ የማይገልጽ ነው ሲሉ አጣጥለውታል። ኃላፊዋ ያወጡት መግለጫ ኃላፊነት የጎደለው ተገቢ ጥናት ያልተካሄደበት እና መሬት ላይ ያለውንም ነባሪያዊ ሁኔታ የማይገልጽ እንደሆነ የሚያሳይ መግለጫ በኢትዮጵያ መንግስት በኩል ወጥቷል። የውጭ ጉዳይ ሚኒስቴርን ድረገጽ ማየት ጠቃሚ ነው። የፕሪቶሪያ ስምምነት አፍሪካውያን ለአፍሪካውያ ችግር አፍሪካዊ መፍትሄ በሚል ለዚህ ደረጃ ያደረሱት ነው። ከሽግግር ፍትህ ስርዓቱ ጋር በተያያዘ ከብሔራዊ መግባባት ጥረቱም ጋር በተያያዘ ያሉ ነገሮችን በተገቢው መረጃ ያልወሰደ የዓለም አቀፉ የኢትዮጵያ ሰብአዊ መብቶች ጉዳይ ይመለከተኛል በሚል የተቋቋመው እና አሁን ጊዜው ያበቃው ተቋምን ውሃ የማይቋጠር ክስ ሪፈር አድርጎ ጠቅሶ የቀረበ ነው እና በዛ ደረጃ መጠቀስ ያለበት ነው። ስለዚህ ኃላፊነት የጎደለው ተገቢ መረጃ የሌለውና በተገቢ ሁኔታ ያልተተነተነ መግለጫ ነው። በንጹሐን ዜጎች ላይ የሚደርሰው ስቃይ ፈጽሞ የማይቀር ተደርጎ ሊወሰድ አይገባም ያሉት የመንግስታቱ ድርጅት ልዩ አማካሪ እንደሪቱ ከዛ ይልቅ ወንጀል ፈጻሚዎች ከተጠያቂነት ነጻ መሆን እየተስፋፋ እንዳይሄድና ወንጀልን አስቀድሞ የመከላከል እርምጃዎች ቅድሚያ እንዲሰጣቸው ለማድረግ ያለው ቁርጠኝነት መጠናከር እንዳለባቸው ተናግረዋል። በሌላ በኩል ኮሚሽኑ በመስከረም ወር ይፋ አድርጎት በነበረው ሪፖርት በኦሮሚያ በአማራና በሌሎችም የሀገሪቱ አካባቢዎች እየተካሄዱ ያሉ የመብት ጥሰቶች ስር የሰደደ ወንጀል ፈጽሞ ያለመጠየቅና ሌሎች ተጨማሪ ወንጀሎች የመፈጸማቸውን ስጋት አውግዞ ነበር። ጥቃት አድራሾች አንድም ቡድን ብሔራቸውን መሰረት አድርገው የማጥቃት ዓላማ እንዳላቸው ገልጸዋል ሲሉ ያመለከቱት እንደሪቱ ይህ ሁኔታ የትግራይ ተወላጆችን እንደ ካንሰር በመግለጽ ወንዶችንና ሕፃናትን የመግደል እንዲሁም የሴቶችን የመውለድ ችሎታ የማጥፋት ፍላጎትን ያካትታል ብለዋል። በዋግምራ በሰሜንና ደቡብ ወሎ እንዲሁም ሰሜን ሸዋ ዞኖች የሚገኙ 11 ከተሞችና መንደሮች ውስጥ በአማራና አገው ተወላጅ ሴቶችና ልጃገረዶች ላይ በጅምላ አስገድዶ መድፈርን ጨምሮ ሌሎች ጾታን መሰረት ያደረጉ ሰፊ ጥቃቶች መፈጸማቸውንም በኮሚሽኑ ሪፖርት መካተቱን በስጋት አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ን ለዘገባው ላመስግንና ለተከታዩ ርዕስ ደግሞ ወደ ኪጋሊ ልውሰዳችሁ። ሩዋንዳ በዓለም ዙሪያ ተቺዎቿን ዝም ለማሰኘት እውከትን መሣሪያ ማድረጓን ሁማን ራይትስ ዎች ወነጀለ። ሁማን ራይትስ ዎች ሰሞኑን ባወጣው በዚህ ዘገባ በሩዋንዳ መንግሥት መጠነ ሰፊ የእመቃ እርምጃዎች ይደረጋሉ ሲል ከሷል። የመብት ተሟጋጅ ተቋሙ የአገሪቱ መንግሥት የነቀፌታ አስተያየት በሚሰነዘሩባቸው ወይም በሚሰነዝሩ ዜጎችና ከአገር ውጭ በሚኖሩ ተቃዋሚዎቹ ላይ በሚፈጽመው ግድያ፣ አፍናና ወከባ ተቺዎቹን ዝም ለማሰኘት እየሞከረ ነው ሲል ነው የወነጀለው። ሄንሪ ሪጅዌል ከለንደን ያደረሰንን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። እንደ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ዘገባ የሩዋንዳው ፕሬዚዳንት ፖል ካጋሚ መንግሥት በሀገር ውስጥና በዓለም ዙሪያ ተቺዎቹን ዝም ለማሰኘት እውከትና ፍርሃትን የማፈኛ መሣሪያ አድርጎ እየተጠቀመ ነው። ሰዎችን ዝም ለማሰኘት የተለያዩ ዘዴዎችን በመጠቀም በግለሰቦች ላይ ሳያቋርጥ የሚሰነዘር ጥቃት ነው። ፕሬዚዳንት ካጋሜ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ ም በዚያች ሀገር ከደረሰው የዘር ፍጅት በኋላ ሩዋንዳን አንድ እንድትሆን ረድተዋል። ኖኤል ዚሃምባዌይ በዚያን ዘመን ገና ልጅ ነበር። ይሁንና የቤተሰቡ አባላትና ጓደኞች ሲገደሉ አይቷል። ከአስር ዓመታት በኋላም በካጋሚ የሚመራውን ገዢውን የሩዋንዳ አርበኞች ግንባር ለመቀላቀል ፍቃደኛ ባለመሆኑ አገሩን ጥሎ ለመሸሽ እንደተገደደ ይናገራል ዩማን ራይትስ ዎች ኖኤልን አነጋግሮታል የገዢው ፓርቲ አባል ለመሆኑ ፍቃደኛ አልሆኑ የመጨረሻ እጣቸው እስር ወይም የገቡበት ያለመታወቅ የሆነ በርካታ ሰዎች አውቃለሁ እንግዲህ በዚህ መንገድ ነው ሩዋንዳን ጥዬ ለመሰደድ የበቃሁት ኖኤል አገር ጥሎ ከተሰደደም በኋላ ሁለቱ ወንድሞቹና የወንድሙ ልጅ ሩዋንዳ ውስጥ ለእስር መዳረጋቸውን ይናገራል። እስር ቤት አስገብተው አሰቃዩዋቸው። ወንድሞቼ ከ19 ዓመቱ ወጣት የወንድሜ መጀመሪያ ልጅ ጋር ነበሩ። ሌሎች ብዙ ብዙ ሺህ የገቡበት ሳይታወቅ የቀሩ ሰዎች አሉ። አሁን ይሄ እየተነጋገርን ባለንበት በዚህ ሰዓት እንኳን የደረሱበት ያልታወቀ እንደ ጠፉ የቀሩ በርካቶች ናቸው። ሂማን ራይትስ ዎች በተለያዩ የአፍሪካ ሀገራት ውስጥ ሲኖሩ በነበሩ አምስት ሩዋንዳውያን ላይ የተፈጸሙ ግድያዎችንና በሌሎች በርካቶች ላይ ደግሞ አፈናና አካላዊ ጥቃቶች መድረሳቸውን መዝግበዋል። ይሁንና ሁኔታው ግለሰቦች ዛቻና የሕይወት ማስፈራሪያዎች ሲደርሷቸው እንደምናይባት እንግሊዝን በመሰሉ የአውሮፓ ሀገራቶችም ላይ አለ። የቤተሰብ አባላቶቻቸው የጥቃት ኢላማ የተደረጉባቸው ግለሰቦችን አይተናል። የዓለም አቀፍ ድንጋጌ ማስፈጸሚያ ዘዴዎች ያለ አግባብ የተተገበሩባቸውም አሉ። መንግስታት ለራሳቸው ጥቅም ሲሉ ይህንን ድርጊት ባለመቃወማቸው ሩዋንዳ በዓለም አቀፍ ደረጃ መጠነ ሰፊ በደሎችን ስትፈጽም እያየን ነው። የሩዋንዳ መንግስት በበኩሉ ሂውማን ራይትስ ዎች በእርሱ ብቻ ምናብ ያለና የሩዋንዳን ገጽታ የሚያጥልሽ የተዛባ ዘገባ ማቅረቡን ቀጥሏል ሲል ነቅፏል። አያይዞም ባለፉት 29 ዓመታት ውስጥ የሩዋንዳውያንን መብት ደህንነትና ሰብአዊ ክብር ጥበቃ በማጎልበቱ ረገድ አይነተኛ የሚሰኝ ለውጥ አስመዝግበዋል ሲል የሂዩማን ራይትስ ዎችን ሪፖርት አጣጥሏል። ክብራትና ክቡራን አድማዊ ተመልካቾቻችን የመጨረሻው የመጽሔቱ ትንታኔ ርዕስ ደግሞ ወደ ሩሲያ ይወስደናል። በተባባሰው የእስራኤል ሐማስ ቀውስ ሩሲያ ከአረብ መሪዎች ጋር ተወያይታለች። በእስራኤል ጦርና በሐማስ ታጣቂ መካከል እየተባባሰ ባለው ጦርነት በዝምታ የቆየችው ሩሲያ በዚህ ሳምንት ከእስራኤል ሐማስና ኢራን ጋር ያላትን ግንኙነትና በግጭቱ ሊኖራት የሚችለውን ሚና እየመዘነች እንደሆነ የሚያመላክቱ ፍንጮች እየታዩ ነው። የፍልስጤሙ ፕሬዝዳንት መሀሙድ አባስ በሩሲያ ጉብኝት ሊያደርጉ እንደሚችሉ የአገሪቱ ባለሥልጣናት ጠቁመዋል። ይሁንና ትክክለኛ ቀኑን ቆርጠው አልተናገሩም። ሉዊዝ ራሚሬዝ ያደረሰንን የዚህን ዘገባ ዝርዝር ስምንሽ የቆየ እንዲህ ታቀርበዋለች። የሐማስ ታጣቂዎች በእስራኤል ላይ ጥቃታቸውን ከከፈቱ ከሁለት ቀናት በኋላ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአረብ ሊግ ዋና ፀሐፊን ተቀብለው ያነጋገሩ ሲሆን ሩሲያ በእስራኤልና በፍልስጤም መካከል ዘላቂ ሰላም እንዲሰፍን መፍትሄ ያለችውን ሀሳብ በድጋሚ አሰምተዋል። የፍልስጤምን ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት ሊኖር የሚችለው ብቸኛው እንቅስቃሴ በተባበሩት መንግሥታት ድርጅት የተላለፈው ውሳኔ ብቻ ነው ያሉ ሲሆን ይህ ሁለቱ ሀገራት እንደ ጥሩ ጎረቤት በሰላም መኖር የሚችሉበት ነው ሲሉም አመልክተዋል። የፍልስጤምን ችግር መፍታት የሚቻልበት አንድ መፍትሄ ብቻ ነው ያለው፣ ያም በተባበሩት መንግስታት ድርጅት ፍልስጤምና እስራኤል በሚል የቀረበው የሁለት መንግስት መፍትሄ ነው። ሩሲያ ከእስራኤልና ከተፋላሚው የዌስት ባንክና የጋዛ ሰርጥ አመራሮች ጋር ያላትን ግንኙነት ሚዛን ለመጠበቅ ስትጥር ቆይታለች። ይህም ከእስራኤላውያን ጋር ያለውን ግንኙነት እንደሚያበላሽ እያወቀች እንደ አውሮፓውያን አቆጣጠር በመስከረም 2022 የሩሲያ የውጭ ጉዳይ ሚኒስትርን በሞስኮ ተቀብላ ያስተናገደቻቸውን በኢራን የሚደገፉትን የሐማስ መሪዎች ይጨምራል። በእስራኤልና በሐማስ መካከል የተነሳውን አዲስ ጦርነት አስመልክቶ ሩሲያ ዝምታዋን የሰበረችበትን አጋጣሚ ፕሬዚዳንት ቭላዲሚር ፑቲን አሁን ላለው ደም መፋሰስ ዋሽንግተንን ተጠያቂ ለማድረግ ተጠቅመውበታል። ይህንን መፍትሄ በተናጠል ብቻዋን ለመተግበር የሞከረችውና በሚያሳዝን ሁኔታ በሁለቱም ወገኖች ዘንድ ተቀባይነት ያለው ስምምነት ላይ ለመድረስ ግድ ያልነበራት ዩናይትድ ስቴትስ በመካከለኛው ምስራቅ ያላት ፖሊሲ ውድቀትን የሚያሳይ ግልጽ ምሳሌ ነው። የአሜሪካ ባለስልጣናት በፑቲን አስተያየት ዙሪያ ገና ምላሽ አልሰጡም። አሜሪካንን ከመተቸት ባለፈ ግን ሩሲያ በመካከለኛው ምስራቅ ያላትን ተጽዕኖ ለማሳደግ የሚያስችላትን አጋጣሚ እየፈለገች ነው ሲሉ ታዛቢዎች ይናገራሉ። ጋሊፕዳ ላይ በቻታም ሀውስ የመካከለኛው ምስራቅ እና የሰሜን አፍሪካ ጥናት አጥኚ ናቸው። ሩሲያ ከእስራኤል ጋር የበለጠ ጠንካራ ግንኙነት አላት። እስራኤል በዩክሬን ጦርነት ላይ ያላትን አቋም መርሳት የለብንም። ይሄም በምዕራቡ ዓለም ብዙ ትችቶችን አስከትሏል። በሌላ በኩል ደግሞ ሩሲያ ከሐማስ ጋር ጠንካራና የረጅም ጊዜ ግንኙነት አላት። ይሄ ግን ከአጋርነት ይልቅ የጥቅም ግንኙነት ይመስለኛል። የሐማስና በሊባኖስ የሚገኘው ሂዝቦላ ዋና ደጋፊና ሞስኮ ቅድሚያ ከምትሰጣቸው አጋሮች መካከል አንዷ የሆነችው ኢራን ግን ለሞስኮ አጋር ናት። ለክሬምሊን ችግር የሚፈጥረውም ይሄ ነው። የሩሲያ የፖለቲካ ሳይንስ ምሁር የሆኑት አርካይ ዱቦኖቭ እንደሚሉት ሩሲያ በመካከለኛው ምስራቅ በሚካሄደው ግጭት ያላት ተሳትፎ ችግሩን ወደ ሶስተኛ ዓለም ጦርነት ሊያሳድግ ይችላል የሚል ስጋት ይፈጥራላሉ። ሩሲያ ተሳተፈች ማለት በመካከለኛው ምስራቅ ያለው ግጭት ወደ ሶስተኛው ዓለም ጦርነት ሊሸጋገር የሚችልበት ስጋት አለ። በዚህ ሁኔታ ሞስኮ በዚህ አይነት አደጋ ውስጥ መውደቅ አትፈልግም። ኢራን ደግሞ አደጋውን ለመጋፈጥ ዝግጁ ናት። ስለዚህ ኢራን በእጅ አዙር የምትደግፈው ሂዝቦላ እዚህ ግጭት ውስጥ የሚገባ ከሆነ አንዱ ልናስብበት የሚገባው ሁኔታ ነው። ሞስኮ በዩክሬን ላይ በፈጸመችው ወረራ ጥልፍልፍ ሁኔታ ውስጥ በምትገኝበት ወቅት በመካከለኛው ምስራቅ የተነሳው አዲስ ግጭት ለክሬምሊን ብቻ ሳይሆን፣ በዓለም ዙሪያ ሰላም ከማስፈን አንፃር በርካታ አዳዲስ ጥያቄዎችን አስነስቷል። በሉዊስ ራሚኔዝ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስኝ ስመኝሽን በድጋሚ አመሰግናለሁ። ክቡራትና ክቡራን አድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት በኢትዮጵያ ሰዓት አቆጣጠር መሆኑን ያመለክታል። ወደ ቀዳሚው የምሽቱ ቅንብር ልውሰዳችሁ። ወደ መቀሌ ይወስደናል ተከታዩ ቅንብር። በትግራይ ክልል በሰሜን ኢትዮጵያ ጦርነት ህይወታቸው ያለፈ የቀድሞ ተዋጊዎች በዚህ ሳምንት መጨረሻ በክልሉ በሶስት የሐዘን ቀናት እንደሚዘከሩ ተገልጧል። የክልሉን መነሻ አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ህይወታቸው በአውደውጊያ ካለፉትም ይሁኑ በፕሪቶሪያዊ የሰላም ስምምነት መሰረት የውጊያ ደረጃጅታቸው ፈርሶ ወደ ህብረተሰቡ መዋሃዳቸው ከተገለጸው የሚበዙቱ ወጣቶች መሆናቸው ተመልክቷል። ሙልጌታ ጽበሐ ዝርዝሩን ይዟል። የትግራይ ክልልን መነሻው ባደረገውና ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው ሲዋጉ ሕይወታቸው ያለፈ ተዋጊዎችን ለመዘከር ክልሉ ሦስት ቀናት በሐዘን እንዲታሰቡ አውጀዋል። ባለፉት ሳምንታትም የክልሉን መንግሥት ሳይጠብቁ የቅርብ ሰዎቻቸውን ሕይወት ማለፍ በራሳቸው መንገድ ያጣሩ ቤተሰቦች ሐዘን ላይ ተቀምጠው ሰንብተዋል። በመቀለ ከተማ በንግድ ሥራ ላይ የተሰማራው ወጣት ቢኒያም ወልዳይ በጦርነቱ ወቅት ከትግራይ ኃይሎች ጎን ተሰልፎ በውጊያ እንደተሳተፈ ለአሜሪካ ድምፅ ተናግረዋል። በክልሉ ካለፉት ጥቂት ሳምንታት ወዲህ በጦርነቱ ሕይወታቸው ያለፈ የቀድሞ ተዋጊዎች መርዶ የተነገራቸው በርካታ ቤተሰቦች ሐዘን የተቀመጡበት እንደሆነ ይናገራል። እርሱም በተሳተፈበት በዚያ ጦርነት ሕይወታቸው ካለፈውና ሰሙኑን ሕብረተሰቡ በሐዘን እየዘከራቸው ካሉት የቀድሞ ተዋጊዎች ብዙዎቹ ወጣቶች እንደሆኑ ይገልጻል። በዚህ ጦርነት ሁላችን ነው የተጎዳ ነው፣ እውነት ለማውራት በእያንዳንዱ ቤት ሁሉም ወጣት ተሳትፎ አድርገን እዚህ ደረጃ ደርሰናል። ሰላም መጥቷል ብለናል። ኦልሬዲ ሰላሙን ገና አላረጋገጥንም። ሰላም በስነስራት ገና አልተረጋገጠም። እንደ ጦርነት ግን ጉዳት ያመጣብን ምንድን ነው? እንደ አንድ ሀገር ወድቀናል። በቃ እቺ ሀገር ተመልሳ ለመነሳት ገና በጣም ብዙ ጊዜ ያስፈልጋታል። ርቼ ለወጣሉ የሚል አመለካከት የለውም። ከዚህ በኋላ ይህን ሳይኮ ለመመለስ ጊዜ ያስፈልገናል። 2011 2012 ላይ አሪፍ እየሰራ ነበር ወጣቱ፣ በጣም እየሰራ ነበር፣ እየተለወጠ ነበር ትግራይ እንደ ሀገር በተለይ መቀሌ፣ እኔ ነዋሪ መቀሌ ያሉት ሰዎች እየተለወጡ ነበር። ግማሾቹ ሱሳቸውን ትተው ወደ ስራ እየገቡ ነበር። ስራ ላይ ያሉት ደግሞ አጠናክረው ብድር ተበድረው ብዙ ነገር እየሰሩ ነበር። ጦርነቱ ከመጣ በኋላ ግን አሁን ሁሉም የተዳከመው፣ አሁን ይሄን ወጣት ተመልሰው ወደ ስራ ገብተ ስራ ሰርተ ተለወጥ ለማለት ራሱን ቻለ የሆነ አንድ ኮርስ ያስፈልገዋል። ካልሆነ ግን ይሄ ወጣት ሰርተ ተለወጥ ለማለት በጣም የሚከብደው፣ አካሉን አጥቶ በህይወት የሚሮ እድለኛ ነው ነው እነሱ እድለኞች ናቸው። እጁን ያጣ እግሩን ያጣ በጣም ብዙ አለ። አሁን እነዚህን መንግስት ምን ሊያደርጋቸው ነው? ይሄን ማሰብ አለበት። የሞቱትን ተዋቸው። ወጣቱ ነው የሞጠው ትላልቁ ሰዎችን ቢኖሩ ግን ወጣቱ ነው በጣም ያለቀው ወጣቱ ነው የተሳተፈው። በተለይ ደግሞ ዝም ብለ ስትታስበው አስራ ዘጠኝ አስራ ዘጠኝ ሰማንያ ዘጠኝ ዘጠና ሁለት የተወለዱ ወጣቶች ናቸው። ከኢትዮ ኤርትራ ጦርነት በኋላ የተወለዱ ሰዎች ናቸው እነዚህ ሁሉ ጦርነቱም አያሌ ተስፋ የነበራቸውን ወጣቶች ገና በለጋ እድሜያቸው እንዳስቀራቸው በከፍተኛ ሐዘን የሚያስታውሰው ቢንያም መሪዎች ለተተኪው ትውልድ በማሰብ የጦርነት አማራጮችን ወደ ጎን ብለው ልዩነታቸውን በውይይት መፍታትን እንዲያስቀድሙ ይመክራል። ፖለቲካዊ ልዩነት በንግግር ምን መፍታት ያለብን። እኔ ከዚህ በኋላ ተመልሼ ወደ ጦርነት እገባለሁ ብዬ አላስብም። አገሬን ትቼ መውጣት ይሻለኛል፣ ይሰደድ ይሻለኛል። ተመልሼ ወደ ጦርነት ከምገባ ሌላ ሀገር እጅ ሰርቼ ብኖር ነው ይሻለኝ። ፖለቲከኞች ከቻሉ በንግግር ይፍቱት። ተነጋግረው ነገሮችን ሁሉ በንግግር መፍታት ይሻላቸዋል። ኦልሬዲ ተምረናል። ይሄ ጦርነት ብዙ ነገር አስተምሮናል። ከዚህ በኋላ እኔ ጦርነት ተመልሽ ይገባሉ ብዬ አላስብም። ከቻሉ በንግግር ይፍቱት፣ ካልሆነ በቃ የራሳቸውን መንገድ መፈለግ ነው እንጂ ጦርነት በምንም አይነት ተምር እንደማያዋጣን ተምረንበታል። ስለዚህ ፖለቲካ በንግግር ቢፈታ ባይ ነኝ። ሰላም ኪዳ የተባለች ሌላዋ አስተያየት ሰጪም ሳምንቱ እርሷ በምትኖርበት አካባቢ ከባድ ሐዘን ያጠላበት እንደሆነ ትናገራለች። በበለጠ ለወጣቶች ነው የተጎዳ ሴቶችም ብዙ ወደች ወጥተዋል እና ብዙ ራ ያላቸው ነበሩ። ይህን ጦርነት በተለየ ለወጣቶች ነው የጎዳውን። እናቶቻችንም እንደምታያቸው እንባ ለእንባ ነው፣ ጠላቸውን ትንደፍተው ነው የሚሄዱት። ባለፍካቸውም ድንኳን ተሰርቶ ነው ለሰርጋቸውን የነበረ ድንኳን አሁን ለሀዘናቸው ብለው በየሰፈሩ በየህድግ ሰፈሩን ድንኳን ለድንኳን ነው የሆነው። ይህን ነገር እናቱ ሰርግ እንድታይ ነበር። አሁን ግን ለሀዘናቸው ነው እንደዚህ ያለው። በአጠቃላይ ይህን ጦርነት የተጎዳውን ለአብዛኛው ለወጣቶች ነው ራያቸውም ሁሉም ሁሉማቸውም። በጦርነቱ የተሳተፉና ዛሬን በህይወት ለመኖር የታደሉ የቀድሞ ተዋጊዎች ወጣቶች ልዩ ትኩረት ተሰጥቷቸው ወደ መደበኛ ኑሯቸው በአግባቡ የመመለስ ስራ ሊከናወን እንደሚገባ የሚጠይቀው ደግሞ እስራኤል ሳምሶን የተባለ ወጣት ነው። ወጣቶች ላይ ያደረሰው ሁሉም ነገር አድርሶባቸዋል። ይሄ ጦርነት እንዳለ ትምህርታቸው አቋርጠው ወደ ጦርነት ነው የገቡት። ስራቸውም አቋርጠው ተዳራራቸውም ትተው እንዳለ ወጣቱ ቤተሰብ የሚደግፍም ከቤተሰቡ ተነጥሎ ሄደ። ይሄ ለሀገሬ ለህዝቤ ሲል ነው ሄደው። ብዙ ነገር አካላቸው የጎዱ ወጣቶች አሉ። አሁን ችግሮቹ በጠረጴዛ ድርድር ተፈቷል። ሰላም መጥቷል። ለጊዜው እኛ በዚህ ሰዓት ሰላም ብቻ ነው የሚያስፈልገን ለትግራይ ሕዝብ በቃ ላይ ጠቅሞ በዚህ ሰዓት በቃ አሁን የሆነ ነገር ቢነሳ የሚከስረው እኛ ነው። የቀረውን ወጣቱ ነው የሚጠፋ ምክንያቱ የጦርነት ትርፍ የለውም። የትግራይ ሕዝብ ገብቶታል እንዳለ በቃ ጦርነት ለማንም እንደማይበል ገብቶታል። ና ኦሮሞ ጦርነት ቢከፈት፣ አማርና ቢከፈት፣ ደቡብ ላይም ቢከፈት ከኪሳራ ውጭ ምንም የምናተርፈው ነገር ስለሌለ ከዛ የሚመጣው አቅርቦት ነው እንጂ እኛ የሚቀንሰው ዋጋ የሚወደደው እንጂ ምንም እናተርፈው ተርፍ ስለሌለ ጦርነት ቢበቃና ሰከን ብለው ቢያስቡ ለዚህም የሰላም ስምምነቱ ዘላቂ ሊሆን እንደሚገባ ሰላም ኪዳይ ታስገነዝባለች። በቀጣይ ይህን ሰላም ከዛ ያለፈ ተመልሶ ይህን ነገር እንዳይመጣ በዛ እንደሚቀጥል ተስፋ አድርጋለሁ እና ወጣቶቹም መንግስት ትንሽ ድጎማ ቢያድርግላቸው በተለይ ለተሰዉ ቤተሰቦች ና ለተጎዱ እጆቻቸውን እግሮቻቸውን የተቆረጡ ወጣቶች ትንሽ ደገፍ እንዲያደርግላቸው በጠረጴዛ ዙሮ ሆኖ ተነጋግረው እንዲፈቱት ከዛ ተመልሰው ወደዚህ ጦርነት እንዳንገባ እላለሁ። ከጥቅምት ሶስት እስከ 5 ቀን 2016 ዓመተ ምሕረት ሀዘን በታወጀባቸው በእነዚህ ቀናትም በውጊያው ህይወታቸው ያለፉ ሰዎችን መርዶ ለቤተሰቦቻቸው እንደሚነገር የክልሉ ጊዜያዊ አስተዳደር አስታውቋል በዚህ ጦርነት ህይወታቸው ያለፈ የክልሉ የቀድሞ ተዋጊዎች ቁጥር እስካሁን ይፋ አልተደረገም እንዲሁም በዚህ ጦርነት የኢትዮጵያ መከላከያ ሰራዊትና ከኢትዮጵያ መንግስት ጎን ተሰልፈው ህይወታቸው ስላለፈው ተዋጊዎች ቁጥር እስካሁን የተነገረ አንድም ቁጥር የለም አስተማሪም ጦርነቱ በቀጥታ ከነካቸው የአማራና የአፋር ክልል ምን ያህል ተዋጊ ህይወት እንዳለፈ የተገለጸ የለም። በሌላ በኩል በዚህ ጦርነት ከስድስት መቶ ሺህ የሚበልጡ ሰዎች ህይወታቸው እንዳለፈ የአፍሪካ ህብረት አደራዳሪ የሆኑት ኦሊሴገን ኦብሳንጆ ባለፈው ዓመት መግለጻቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቐለም ሙሉ ጌታ አጽብሃን ለዘገባው አመሰግናለሁ ክቡራትና ክቡራን አድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው አሁን ተከታዩ ሳይንስና የተፈጥሮ አካባቢ በድሬዳዋ የከርሰ ምድር ውሃ መጠን ወይም መመናመኑ እጥረቱን እንዳባባሰው የባለስልጣን መስሪያ ቤቱ የገለጸበት ነው። በድሬዳዋ የንጹህ ውሃ እጥረት እንደ ተባባሰ የተናገሩ የከተማ ነዋሪዎችም ከፍተኛ የአቅርቦት ችግር ላይ ወድቀናል ሲሉ አማረዋል። አንዳንድ የከተማዋ ሰፈሮች ለወራት ሌሎችም ለሳምንታት ውሃ እያገኙ አለመሆናቸውም ይህም በከተማዋ ከፍተኛ ሙቀት አንጻር ፈተና እንደሆነባቸው ነው ነዋሪዎቹ እየተናገሩት። የከተማው የውሃና ፍሳሽ ባለስልጣን በአሁኑ ሰዓት እያቀረበ ያለው ንጹህ የመጠጥ ውሃ የፍላጎቱን ሃምሳ በመቶ ብቻ እንደሆነ አረጋግጧል። የከርሰ ምድር ውሃ መመናመኑና በከተማዋ የተዘረጉ የውሃ ማሰራጫ ቱቦች በተደጋጋሚ በጨው እየተደፈኑ መሆናቸው ለጉድለቱ ተጠቃሽ ምክንያቶች ናቸው ይላል የባለስልጣን መስሪያ ቤቱ። አዲስ ቸኮል ነው የተከታተለው። የሞቃታሟ ድሬዳዋ ልዩ ልዩ ሰፈሮች በከፍተኛ ውጥረት እየተቸገሩ እንደሆነ የከተማ ነዋሪዎች ገለጹ። ሰፋ ያለ አካባቢን የሚሸፍኑ የሳቢያን ሰፈርን ጨምሮ በአዲሱ ኬላ፣ ማሻላ፣ መርመርሳ፣ ባርጌሌ፣ ጫተራ፣ ከዜራ እና በሌሎችም አካባቢዎች ያሉ ነዋሪዎች በተለያየ መጠን የሚገለጹ የመጠጡ አቅርቦት ጥረቶች ተከስቶባቸዋል። በሳቢያን ሰፈር የመንገድ ዳር ቡና እና ቁርስ በመሸጥ የሚተዳደሩት ወይዘሮ መልክ ያሻግሬ በቀን ውሃ ግዥ የሚያወጡት ወጪ ከአቅማቸው በላይ የሆነ እንደመጣ ይናገራሉ ሌሊት ቀን ወይዘሮ ኮኮ የምትኩ የከዜራ ነዋሪ ነኝ። በቀበሌያችንም በአካባቢያችንም የውሃ ችግር በጣም በራሳችንም በሰውም የምንሰማው በጣም የውሃ ችግር እንዳለ ነው። እና በሶስት ቀን በሶስት ቀን እናገኝ ነበረ። አሁን ከሶስት ቀንም አልፎ ወደ ሳምንት ምን የሚቆይበት ጊዜ ያለ እና በጣም የውሃ ችግር አለብን። ለሚመለከተውም ውሃ ልማት ሂደን አመለከት ስልትን ተቀበልን ደውሉልን አሉ። ደወል እስካሁን ድረስ ምንም ቆፍሩም ተባለ ተቆፈረ ምንም ያገኘ ነው ነገር የለም። እና ጨውም ከዘጋውም ችግሩን ንገሩን የሚሆን ነገርም ከሆነ ብለን መልስ አተናል። ዘነ ወለገሰ ባላላ ከ03 ነኝ አካባቢ እና የውሃ በጣም ተቸግረን ያለ ነው። ሰሞኑን እንዲያውም በሁለት ቀን ሶስት ቀን የሚመጣ የነበረው ማይመጣም። አሁን ትራንስፖርት እየከፈለን አራት መቶ ብር ጀሪካን እያስቀዳን ነው። ያው በየጊዜው ከበደ ከኑሮ ሁኔታ እንዴት እንደምንሆን የውሃ ችግር በጣም እያሳሰበ ነው። የድሬዳዋ ዋና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሀመድ ሙሴ የንጹህ መጠጦ አቅርቦቱ ጥረት እየተባባሰ እንደመጣ አይክዱም። ተቋማቸው ለከተማ ከሚያስፈልጋት ውሃ መጠጥ እያቀረበ የሚገኘው ገሚሱን ብቻ እንደሆነ ስራ አስኪያጁ ይናገራሉ። እንደ የጊዜው አንዳንዱ ሙሉ ጉድጓዶች ሁሉም ሲሰራለ ሀምሳ አምስት ፐርሰንት ብቻ የመሸፈን አንዳንድ ደግሞ ሀምሳ ፐርሰንት ብቻ የመሸፈን ማለት ነው ከተማውን ከወሰድ ነው የፍላጎቱን ከ ሀምሳ ፐርሰንት ያልበለጠ አገልግሎት ነው እየሰጠን ያለ ነው ማለት ነው። እና እጅግ በጣም ከፍ ስልም እና ሙሉ አቅም ሁሉም ነገር ተስተካክሎ ሲሰራም ከሀምሳ አምስት ፐርሰንት አካባቢ የከተማውን ፍላጎት ነው እያሟላን ያለ ነው። እና እንዳልኩ የከተማውን እድገት የሚመጥን ውሃ አቅርቦት አይደለም፣ ከብዛትም ከጥራትም አንጻር ማለት ነው። አቶ ማምር ለአቅርቦት እጥረቱ ከነዋሪው ቁጥር ማሻቅ ባሻገር ሁለት አበይት ችግሮችን በመንስኤነት ይጠቅሳሉ። እነርሱም የከርሰ ምድር ውሃ መመናመንና በሶዲየም ባይካርቦኔት ወይም ጨዋማነት የውሃ ቱቦዎች በበርካታ ቦታዎች በተደጋጋሚ መዘጋታቸውን ነው። ቁፋሮ ጊዜ ያገኘ ነው የውሃ መጠንና ሁሉም ጉድጓድ አብሮ መስራት ሲጀምሩ፣ ምክንያቱም ጉድጓዶቹ ዩነስ ሲበዛም አንዱ አንዱን ኢንፍሉዌንስ ይፈጥራል። ከዛ ጋር ተያይዞ ከጠበቅ ነው በላይ ጉድጓዶች ይቀንሷል በጣም ማለት ነው አብሮ መስራት ሲጀምሩ ከአንድ አመት ከምናምንበት አንድ አመት አካባቢ በስርዓቱ ከሰሩ በኋላ እጅግ በጣም የመቀነስ አጋጥሞናል። ሁሉንም የዚህ የቆፈርናቸው ቶሜም ቦረንም በሚባለው ላይ እና ከሀምሳ ፐርሰንት በላይ እየጨነሱ ሏሉ እና እና መሰረታዊው የካልሽየም ባይካርቦን ያው አንዳንዴ ሰው ውስጥ ካልሆንክ በስተቀር ያው ለሁሉም እንደዚህ ብለን ስናነሳ እውነት የሆነ የኃላፊነት ማሻሸም የሚመስላቸው ሰው አለ እና በጣም አስቸጋሪ ነው። መቶ ፐርሰንት እርግጠኛ የሚሆንልህ እነኚህ የተፈጥሮ ችግሩ ከካልሽን ባካርቦት ጋር የሚያያዘው ነገር መሰረታዊ ችግራችን ነው። የድሬዳዋ ከተማ ብቸኛ የመጠጥ ውሃ ምንጭ ሆኖ እያገለገለ ያለው የከርሰ ምድር ውሃ ይዞታ በከፍተኛ ፍጥነት እያሽቆለቆለ ነው። በ200 ሜትር ርቀት ይገኝ የነበረው የከርሰ ምድር ውሃ አሁን 500 ሜትር ተቆፍሮ በበቂ መጠን ለማግኘት አዳጋች መሆኑ ስጋቱን ከፍተኛ እንደሚያደርገው አቶ መሐመድ ሙሴ አመልክተዋል። ይህም ስጋት የመጠጡን ምንጫቸውን በዋናነት ከድሬዳዋ ከርሰ ምድር የሚያገኙትን የሀረር፣ የአወዳይና የሀረማያ ከተሞችንም እንደሚያካተት አክለው ጠቁመዋል። ለችግሩ እልባት ለመስጠት የከተማ አስተዳደሩ ከድሬዳዋ ባሻገር በአጎራባች የሶማሌ ክልል ውስጥም ጉድጓዶችን ለማስቆፈር ማቀዱን የባለስልጣኑ ስራ አስኪያጅ አስታውቀዋል። እስከ 2017 ዓ ም ድረስም በከተማ አስተዳደሩ አቅም ከተቆፍሪዋ ጉድጓዶች የተወሰኑት ወደ ስራ የማስገባት ውጥ መኖሩን የሚናገሩት አቶ መሀመድ፣ ይህም በከፊልም ቢሆን የከተማዋን አቅርቦት ችግር ያቀላል ተብሎ እንደሚጠበቅ ገልጸውልናል። የነዋሪዎቻቸው ቁጥር በከፍተኛ ፍጥነት እያደጉ ያሉት አብዛኞቹ የኢትዮጵያ ታላላቅና መካከለኛ ከተሞች የሚጋሩት ችግር በነዋሪው ቁጥር ልክ ንጹህ የመጠጧ ማቅረብ አለመቻላቸው ነው። በዚህ ረገድ ተደጋጋሚ የብዙሀን መገናኛ መወያያ የነበሩት ሀረር፣ መቀሌ፣ ጎንደር፣ ደብረታቦርና ሌሎችም ይጠቀሳሉ። የውሃ ሀብት ሚኒስትሩ አሳስፋው ድንገሙ፣ ከዚህ ቀደም ለአሜሪካ ድምፅ የሰጡት ቃል ይህንኑ ያጠናክራል። አሁን በሀገር አቀፍ ደረጃ ያሉን ከ ዘጠኝ መቶ በላይ የሚሆኑ ከተሞች ናቸው ያው የተለያየ ደረጃ ላይ ያሉ ማለት ነው እና በእነዚህ አካባቢዎች ላይ ያለው የው መጠጥ ውሃ አቅርቦት እና የሳኒቴሽን ደረጃ በጣም ዝቅተኛ የሚባል ከአብዛኛው የአፍሪካ በተለይ ሰብ ሳሃራን አፍሪካ ብለን የምንወስዱ አካባቢ ላይ ሲታይ ከዛ አብረጅ አንጻር ሲታይ በጣም ዝቅተኛ ነው። ንጹህ የመጠጥ ውሃ ልማት ከፍተኛ ውጭን የሚጠይቅ በመሆኑ ከተሞች በሚፈለገው ልክ አቅርቦታቸው ማሻሻል እንዳልቻሉ የሚያስረዱት አቶ አስፋው አቅም ያላቸው ከተሞች ዓለም አቀፍ ብድርና እርዳታ በራሳቸው አፈላልጎ ችግሩ እንዲያቃልሉ እንደሚበረታቱ አስታውቀዋል። በዚህም የተወሰኑ ከተሞች አስፈላጊውን ድጋፍ ለማግኘት ቢችሉም አብዛኞቹ ከተሞች ግን በውስን የመንግስት በጀት እየተንቀሳቀሱ ነው ይላሉ። ይህ ብዙ ርቀት እንደሚያስገድ አቶ አስፋው ጠቅሰው ከተሞች ለውሃ ልማት የሚያወጡት ከፍተኛ ወጪ በከፊል ሊመልስ የሚችል የታሪፍ ክለሳ እንደሚያስፈልግ አመልክተዋል። ኮምፕሊኬሽን ያመጣው አንደኛ ከታሪፍ አንጻር በጣም ዝቅተኛ ታሪፍ ነው በእኛ አገር ላይ ያለው። የመክፈል አቅሙ በጣም ውሱን በመሆኑ እዛ ላይ ታሪፍ መጨመሩ ደግሞ የመክፈል አቅም የሚያሟጥጥና ተጠቃሚው ላይ ጫነ የሚፈጥሩ ነው በሚል ፖለቲካል ውሳኔ ተወስኖ የቆየበት ሁኔታ አለ። ስለዚህ ይህንን አሁን እንደ ውሃ ዘርፍ እኛም ሀሳብ እያቀረበን ያለ ነው። በዚህ አይነት በአነስተኛ የአገልግሎት ክፍያ እየከፈልን ውሃውን ሰስተን ብል አድርጎ ማቆየት ስለማይቻል ታሪፍ ተጨምሮ መክፈል ለማይችሉት ደግሞ የከተማ አስተዳደሮቹ ሰብስዳይዝ የሚያደርጉበት አሰራር መፈጠር አለብን። የታሪክ ክለስ አንዱ ነዋሪዎች ገቢ መጠን የተለያዩ ሊሆን እንደሚችል በምክር ሀሳቡ እንደተጠቆመም ሚኒስትሩ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው አመሰግናለሁ። ተከታዩ የዘንድሮ እሬቻ በዓል በአዲስ አበባና በቢሾፍቱ ከተሞች መከበሩን የምስጋና በዓል በሆነው በዚሁ ክብረ በዓል ላይ ከአምናው የላቀ ከፍተኛ ታዳሚዎች ቁጥር እንደታየበት ሲነገር፣ ብዙዎችን የሚያገናኝ በኢኮኖሚም ረገድ ፋይዳው የጎላ መሆኑን መጠቀሙን ገልጾ የሁለቱን ቀናት የእሬቻ በዓል አከባበር ብሎ የቃኘው ገልሞ ዳዊት ተከታዩን አድርሶናል። በኢትዮጵያ በአደባባይ ከሚከበሩ አውደ በዓላት አንዱ እሬቻ ነው። በተለይ በርዕሰ መዲናዋ አዲስ አበባ በወራ ፍንፍኔና በቢሾፍ ቶር አርሰድ የሚከበረው በዓሉ አያሌ የተሳታፊዎች ቁጥር የሚታይበት ነው። በዘንድሮም የወራ ፍንፍኔ በዓል ሁሉም እንደየዕድሜያቸው በኦሮሞ ባህላዊ አልባሳት ተውበው በልዩ ልዩ ባህላዊ ጨዋታዎች ለሥነ በዓሉ ደማቅ ትዕይንትን አጎናስፈውታል። ከበዓሉ ተሳታፊዎች አንዱ አቶ ቱፋደር አርሶ ከምዕራብ አርሲ ዞን ነው የመጡት። ቶለ መልካ ዱፍኔ እሬፈቱን ረፋቱን ረከና ኑጃቤሲ ጀቾኒ ሂን ኢሳ ቱኩማ ወደ ወንዝ ወርደን የእሬቻን ስነ ስርዓት ስንፈጽም ትርጓሜው አንድነትንና ፍቅርን ለማሳየት ነው። ፈጣሪ ብርታት ሁነን ማለት ነው። የኦሮሞ ህዝብ በአንድነት ፈጣሪውን የሚያመሰግንበት ቦታ ነው። በበጋው ወቅት ደግሞ አመቱን መልካም አድርግልን ለማለት ወደዚሁ ስፍራ እንመጣለን። ስለዚህ እሬቻ ትልቅ ትርጉም አለው። ድሩመራ ዋቀፈል ድሩመራ አስዱፉ ጃልቀምኒ ና አስ በእሬቻ ላይ ከቀድሞ አንስተን እንሳተፋለን። እንደ ኦሮሞ ህዝብ የምንገናኝበት ስፍራ ስለሆነ የባህላችንና የእሴታችን ምሰሶ ነው። በበዓሉ ስፍራ ያነጋገርናቸው ሌላዋ ተሳታፊ ወይዘሮ ንጉሴ ፈንጃ የአስር ልጆች እናት ናቸው። ማራ አያኒ እሬቻ ኮኔ እሬ ነመጀቤሳ ጉያ የእሬቻ በዓል ብርታታችን ነው። በጨነቀን ቀን ወደ መልካ ወይም ወንዝ ወርደን ፈጣሪ ብንለምን ችግሩን ያሳልፍልናል። ላምጥጃዋን ወይም ነፍሰ ጡር ሴት በሰላም እንድትገላገል ብንለምን ከመልካ ምልኪ ወይም ስኬት ይገኛል። ጦርነት ቢያጋጥምም ፈጣሪ ሆይ አንተ ቁጣህን አቀዝቅዝ ተብሎ ይጸለያል። ለገዳ ስርዓታችን ሰላም ስጠን እንላለን ሰላምም እናገኛለን። ወደ መልካ ወይም ወንዝ ወርደን የምንለምነውና የምናመሰግነው ለዚሁ ነው። እሬቻ በባህል አልባሳት መድረክነቱም ይታወቃል። ወጣቱም፣ አዛውንቱም ጎልማሳውም፣ ሁሉም እንደየእድሜ ርከኑ በተለያዩ የባህል አልባሳት የምዋብበት መድረክ ነው። ከምስራቅ ወለጋ ነቀምት የመጣችው ወጣት ኤልሻዳ ያበራ በዚሁ ዝግጅት ላይ ተገኝታለች። ገመድ ነግደይ ሲኒ ወያ አዳ ቢፋምያ ሲኖጃቹ ሲኒ ፊ የባህላዊ አልባሳትን አዘገጃጀት ማሻሻል ኢኮኖሚያዊ ጠቀሜታ ያለው ያህል በቱሪዝም ረገድም ባህላችንን አጉልቶ በማሳየት የላቀ ፋይዳ ይኖረዋል። ሌላው አስተያየት ሰጪ ለቴራ ሰዴሳ በክብረ በዓሉ አካባቢ በቂ አገልግሎት ሰጪ ተቋማት እንደሌሉ በመጥቀስ በገቢ ማመንጨት በኩል የተሰራ ስራ አለመኖሩን ይተቻል። የሮ ነምኒ ሀሚኩን ዶ ተቆተርገሙ ቢፈንዲ ዳንግዴት ንረት ንጀተል ይህ ሁሉ ሰው ፈጣሪውን ለማመስገን ቢመጣም በገቢ ማስገኘት በኩል የተሰራ ስራ አለ ለማለት ግን አይቻልም። ለምሳሌ ሆራር ሰዲ አካባቢ ምንም አገልግሎት ሰጪ ተቋም የለም። በሌላ በኩል እሬቻ በዩኔስኮ እንዲመዘገብ በማድረግ በዓለም አቀፍ ደረጃ ለማስተዋወቅ እየተሰራው ስራም አጥጋቢ አይደለም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሳይበር ቴክኖሎጂና የዲጂታል መሳሪያዎች ፈጣን እድገትና መስፋፋት ህይወታችንን ለማሻሻልና ኢንዱስትሪዎችን እንደሚለውጥ ቃል ተገብቷል። ይሁን እንጂ የአደጋው አያያዝና የህጋዊ እርምጃዎች ወደኋላ የቀሩ በመሆናቸው ስጋት ደቅነዋል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር በተባበሩት መንግስታት የኢኮኖሚና ማህበራዊ ምክር ቤት የዩናይትድ ስቴትስ አማካሪ ኤድ ሀርትኒ እነዚህ ቴክኖሎጂዎች ተቀርጸው ዳብረው ስራ ላይ ውለውና ኃላፊነት በተሞላበት መንገድ ጥቅም ላይ እንዲውሉ መስራት አለብን ብለዋል። አማካሪው አክለውም የቴክኖሎጂው ፈጠራ አሳሳቢ የሰብአዊ መብቶችን ችላ ማለት አይኖርበትም። ሰብአዊ መብቶች በየትኛውም የዲጂታል ዓለም በሚደረጉ ዓለም አቀፍ የቴክኖሎጂ ስምምነቶች ውስጥ ማዕከል መሆን አለባቸው ብለዋል። ዩናይትድ ስቴትስ ከጊዜ ወደ ጊዜ እየጨመረ የመጣው ቴክኖሎጂን አላግባብ በመጠቀም ለሳንሱር፣ ለአገር አቋራጭ አፈና፣ የዘፈቀደ ወይም ህገወጥ ክትትልና እንዲሁም ለሌሎች የግል ሕይወት መብት እሰቶችና መረጃን የማዛባት አገልግሎት መዋል እያሳሰባት ነው። እነዚህ አሰራሮች በአንዳንድ አገሮች ሰላማዊ ተቺዎችን ዝም ለማሰኘትና ተጨባጭ ዘገባዎችን ለመገደብ የአፋኝ ህግ አውጪዎች መጠቀሚያ እስከመሆን ተስፋፍተዋል። በተለይ የሰብአዊ መብት ተከላካዮችን፣ የመብት ተሟጋቾችን፣ ጋዜጠኞችና ተቺዎችን፣ እንዲሁም ዲፕሎማቶችና ቤተሰቦቻቸውን ለማጥቃት ለንግድ የዋለው የስለላ ቴክኖሎጂ ወይም ስፓይዌር መስፋፋትና አላግባብ ጥቅም ላይ መዋሉ ያሳስበናል፣ ያሉት አማካሪው ኸርትኒ እነዚህ ቴክኖሎጂዎች ብዙውን ጊዜ ወንጀለኞችን ያለተጠቃሚው ግንዛቤ፣ የግል መረጃና ቦታዎችን ያለገደብ እንዲያገኙ ያደርጋሉ ብለዋል። Activists lobbying for women's rights are being harassed and intimidated. Journalists are being targeted for factual reporting on corrupt and authoritarian practices. የሴቶችን መብት ለማስከበር የሚንቀሳቀሱ የመብት ተሟጋቾች እንግልትና ማስፈራሪያ እየደረሰባቸው ነው። ጋዜጠኞች በሙሰኞች ወይም ባለስልጣኖች ላይ በሚያቀርቧቸው ተጨባጭ ዘገባዎች ኢላማ ሆነዋል። ለምሳሌ የሲቪል ማህበረሰብ ባለሙያዎች በታዋቂ የሩሲያ ጋዜጠኛን ስልክ ላይ የስለላ ሶፍትዌር ማግኘታቸውን ዘግበዋል። እነዚህ የዲጂታል አፈናዎች በጣም ከባድ ወደሆኑ የዘፈቀደ ስርዓት መሰወርና ከሕግ ውጪ አግባቡ ወዳልሆኑ ግድያዎች ወደ መሳሰሉ አካላዊ ጥቃቶች ሊያመሩ ይችላሉ። ከእነዚህ ተግዳሮቶች መካከል በርከት ያሉት በቅርቡ ለኢንተርኔት ነጻነት በሚሰራውና ፍሪደም ኦንላይን ኮአሊሽን በተባለው ጥምረት በተለይ በኢንተርኔት ላይና በዲጂታል አውድ ውስጥ የሰብአዊ መብቶችን መከባበርን ለመደገፍና ለማስፋፋት በተዘጋጀው የአገሮች ቡድን ተፈተዋል። ዩናይትድ ስቴትስ በምትመራው ጥምረት በዚህ ዓመት በዲጂታል አስተዳደርና በመረጃ አስተዳደር መርሃ ግብሮች ላይ የሚደረጉ ኢንቨስትመንቶችን ለሰብአዊ መብቶችና ዲሞክራሲያዊ እሴቶች ከገባነው ቁርጠኝነት ጋር ለማጣጣም የለጋሾችን መርሆች ስብሰብ እያዘጋጀ ነው ብለዋል አማካሪ ሀርትኔ። ዩናይትድ ስቴትስ ሁለንተናዊ የሰብአዊ መብቶች በማክበር ፈጠራንና ሁሉን አቀፍ እድገትና የኢኮኖሚ አሳታፊነትን በሚያበረታቱ አካሄዶች ላይ ከሚመለከታቸው ባለድርሻ አካላት ጋር ለመስራት ቁርጠኛ ነች። በመጨረሻም ሌሎች መንግስታት ጥሪ እናደርጋለን ያሉት አማካሪው ለንግድ የዋለውን የስለላ ቴክኖሎጂን ስፓይዌርን አላግባብ መጠቀምን ለማስወገድ ጠቃሚ እርምጃዎችን እንድንወስድ ሁለንተናዊ ሰብአዊ መብቶችና የህግ የበላይነትን ከማክበር ጋር የሚጣጣሙ ኃላፊነት የተሞላበት አሰራሮች እንዲያዳብሩና በዘርፉ ያሉት ኃላፊነት የታከለበት ስራ እንዲሰሩ ለማድረግ ከኛ ጋር እንዲተባበሩ እንጠይቃለን ብለዋል ሲል ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ጥቅምት 1 2016 ዓም ያዘጋጀነው የምሽቱ ቅንብራችን እዚህ ላይ ተጠናቀቀ። ልዩ ልዩ ቅንብሮችን ይዘን ደግሞ በነገው ምሽት እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከኮርኔሊየስ ቴለር የስርጭት መሐንዲሱ ጋር ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ። Gidi <laughs> gidi